ሀገርኛ ሪፖርት መንግስት ከኦነግ ሸኔ ጋር በታንዛኒያ ድርድር ሊጀምር መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ እንዳሉት ድርድሩ ነገ ማክሰኞ የሚጀመር ይሆናል። ይህን ድርድር የኢትዮጵያ መንግስትና ሕዝብ አብዝቶ ይፈልገዋል ያሉት ጠቅላይ ሚኒስትሩ በተለይ የወለጋ ህዝብ እፎይ ማለት እንዲችል ሁሉም ወገን የበኩልን ማድረግ ይኖርበታል ሲሉም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህን ያሉት የሰሜኑ ጦርነት በፕሪቶሪያ በተደረሰው ስምምነት መሰረት እንዲፈጸም አስተዋጽኦ ላደረጉ አካላት ትላንት አመሻሽ በወዳጅነት አደባባይ በተካሄደ የምስጋናና የእውቅና ስነስርዓት ላይ ንግግር ባደረጉበት ወቅት ነው። ጠቅላይ ሚኒስትሩ በታንዛኒያ የመንግስትና የኦነግ ሸኔ ድርድር የሚሳተፉ ወገኖች ከግጭትና ጦርነት እንደማናተርስ በመረዳት በሰላማዊ ንግግር ዝግጁ ሊሆኑ ይገባል ያሉ ሲሆን፣ የጠመንጃ ንግግር ከዚህ በኋላ ማብቃት እንዳለበትም አስተዋል። በጦርነት የረጅም ዘመን ታሪክ አላት ያሏት ኢትዮጵያን የጦርነትን አውዳሚነት ሩቅ ሳትሄድ ካለፉት ሁለት የእርስ በርስ ጦርነት ዓመታት ብዙ ተምራበታለች ሲሉ አብራርተዋል። ከኦነግ ሸኔ ጋር የሚደረገው ድርድርም እንደ ሰሜኑ ጦርነት ሁሉ በድርድር እንዲቋጭና ተመሳሳይ ውጤት የሚገኝበት እንዲሆን ጠቅላይ ሚኒስትሩ ጥሪያቸውን አቅርበዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም በቅርቡ በክልሉ ምክር ቤት ስብሰባ ላይ ለኦነግሸኔ የድርድር ጥሪ ማቅረባቸው የሚታወስ ነው። በርካቶችን ለህልፈትና መፈናቀል የዳረገው ኦነግሸኔ በህዝብ ተወካዮች ምክር ቤት በ2013 ግንቦት ወር ላይ በሽብርተኝነት መፈረጁ የሚታወስ ነው። በሌላ ዜና መንግስት ከህወሀት ጋር የነበረውን ጦርነት በደቡብ አፍሪካ ፕሪቶሪያ በተፈረመው የግጭት ማቆም ስምምነት መሰረት መቋጨቱንና በይፋ ሰላሙን የሚያጸና ነው ያለውን የምስጋና ስነ ስርአት አካሄደ። በዚህ ስነ ስርዓት የአማራና የትግራይ ርዕሳነ መስተዳድሮችን ጨምሮ ሁሉም የክልል ርዕሰ መስተዳድሮች እንደዚሁም በድርድሩ ተሳትፎ የነበራቸው ኦሊሴጎን ኦባሳንጆና ኡሩ ኬንያታን ተገኝተዋል። በመድረኩ ላይ የተገኙት በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የናይጄሪያ የቀድሞ ፕሬዚዳንት ኦሉሴጉን ኦባሳንጆ በኢትዮጵያ የተደረሰው የሰላም ስምምነት የአፍሪካን ችግር በአፍሪካውያን መፍታት እንደሚቻል ትምህርት የሰጠ ነው ብለውታል። በሰላም ስምምነቱ አተገባበር መጀመሪያ ሁሉም ነገር አስቸጋሪ ቢመስልም በስኬት እንደሚጠናቀቅ ጽኑነት ነበረኝ ያሉት ኦባሳንጆ በኢትዮጵያ የተደረሰው የሰላም ስምምነት ስኬትን አወድሰው በጦርነቱ ጉዳት የገጠማቸውና የተፈናቀሉ ዜጎችን መልሶ ለማቋቋም የሚደረገውን ጥረት ሁሉም አካላት እንዲያግዙት ጥሪ አቅርበዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ናሌዲ ፓንዶር በበኩላቸው የፕሪቶሪያው ስምምነት ኢትዮጵያ የሰላም አራያነቷን እና የአፍሪካን ችግር በአፍሪካ መፍትሄ መቅረፍ እንደሚቻል ያረጋገጠ ነው ብለውታል። የሰላም ስምምነቱ ስኬት ወረቀት ላይ መፈረሙ ብቻ ሳይሆን በተግባር መሬት ላይ ያለው ትግበራ መሆኑን ያወሱት ሚኒስትሯ የድህረ ሰላም ስምምነት ትግበራውን ባደረጉት ክትትል በትግራይ ክልል የሰላም ስምምነቱ አፈጻጸም በጥሩ ደረጃ እየተተገበረ ስለመሆኑ ማረጋገጣቸውን አንስተዋል። መሰል የሰላም ሂደቶች አፍሪካ በሀያ ስልሳ ሶስት አጀንዳ የበለጸገች ሰላማ የተረጋገጠ አካታችንና ዘላቂ ልማት የተረጋገጠባት አህጉር ማድረግ ግብ እንዲሳካ ሁነኛ አስተዋጽኦ እንዳላቸውም አንስተዋል። የቀድሞው የኬንያ ፕሬዚዳንት ኡሁሩ ኬንያታ በበኩላቸው በግጭት ውስጥ ያሉ የአፍሪካ አገራት በሰሜን ኢትዮጵያ አጋጥመው ከነበረው ችግር የተፈታበት መንገድ ትምህርት ሊወስዱበት የሚገባ ነው ሲሉ ተናግረዋል። በዕለቱ ሌላው ንግግር ያደረጉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ደግሞ የትግራይ ህዝብ ጦርነት ሰልችቶታል። ጠመንጃ የመነቅነቃ አባዜ በፍጹም አይኖርም። በዚህ አጋጣሚ ከትግራይ ይዤ የመጣሁት መልእክት የሰላም እና የፍቅር መልእክት ብቻ ነው ሲሉ ተናግረዋል። በጌታቸው ሁሉንም ነገር ለሰላም በሚሆን መልኩ እናድርገው ከጎረቤት ወንድም ህዝቦች በተለይም ከአማራና ከአፋር ጋር ሊያጋጭል የሚገባ ነገር ሳይኖር ግጭት ተፈጥሮ በሁላችንም ዘንድ ታሪክ ይቅር ሊለው የማይገባ ብዙ ጽፋት ተፈጽሟል ያሉ ሲሆን ክለውም ይህን ነገር ለአንዴና ለመጨረሻ ጊዜ ዘግተን ቋንቋችንን የሰላምና የመከባበር፣ ልዩነቶቻችንን ደግሞ በመከባበር በመቻቻልና በህግ ብቻ ለመፍታት እስከሰራን ድረስ በጋራ ሀገራችንን ከመገንባት አልፈን በሁሉም ጎረቤት እህትማማች ወንድማማች ህዝቦች መካከል ተፈጥሮ ያለውን መቃቃር የሚመስል ስሜት አስወግደን ወደ ተሻለ ደረጃ የማናሳድግበት ምክንያት የለም ብለዋል። ከፕሪቶሪያው የሰላም ስምምነት በኋላ በርካታ ለውጦች እየታዩ እንደሚገኙ የገለጹት የትግራይ ጊዜያዊ መስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ይህን መንፈስ አጠናክሮ ለመቀጠል ሁሉም የድርሻውን መወጣት እንዳለበትም ጠቁሟል። አሁን እየታየ ያለውን ሰላም ወደኋላ የሚመልስበትን ኃይል የትግራይ ህዝብ በምንም መልኩ አይታገስም ያሉት ጌታቸው ረዳ የትግራይ ህዝብ ጦርነት ሰልችቶታል ሲሉ በአጽንኦት ገልጸዋል። ጌታቸው ረዳ አክለውም ጠቅላይ ሚኒስትር አብይ አህመድ የወሰዷቸው ድፍረት የተሞላባቸው እርምጃዎችና ውሳኔዎችን አድንቀው በትግራይ ህዝብ ስም አመስግነዋል። አንዷለም አራጌ ከኢዜማ መልቀቃቸውን አስታወቁም። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መስራቾች አንዱ የሆኑት ጉምቱ ፖለቲከኛ አንዱዓለም አራጌ ከፓርቲው መልቀቃቸውን አስታውቀዋል። አንዱዓለም በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት የደብዳቤ ጽሑፍ የዜማን ከመጠንሰስ እስከ መመስረት ከምስረታ በኋላ ወረዳቸውን በአባልነት እንዲሁም ፓርቲውን በአመራርነት እስከማገልገል የዘለቀ አቅም የፈቀደውን እንቅስቃሴ ማድረጋቸውን አስታውቀዋል። አክለውም የፖለቲካው አውሎ ነፋስ ገና ከሩቅ ግሳንግሱን እየጠራረገ ሲንዘገዘግ የፓርቲያችንን ቁልመናና አሰላለፍ ከወዲሁ እናስተካክል የሚል ተማጽኖ ከማቅረብም ባለፈ በአባላት ፊት ቀርቤ ብሟገትም የሚገባውን ድጋፍ ባለማግኘቴ ውሳኔቸውን በጸጋ ተቀብዬ በአባልነት መቀጠሌ ይታወቃል ሲሉም ገልጸዋል። በእለት ከእለት ውሎ የማገኛቸው ዜጎች አሁንም የፓርቲው አመራር እንደሆን እንደሚቆጥሩ ለመረዳት ችያለሁ ያሉት አንዱዓለም፣ በመሆኑም በሌለሁበት እርምጃ የውግዘትም ሆነ የውዳሴ ተቋዳሽ ለመሆን አልሻም። ስለሆነም ከዚህ በላይ ሳልዘገይ ነገሮች እንደየዘርፋቸው ማስቀመጥ ተገቢ ሆኖ በማግኘቴ ይህንን መልቀቂያ ጽፌያለሁ። ብለዋል። አንዱ አለም በጽሁፋቸው አክለውም በሌላ በኩል እንደጠበቅኩት ኢዜማን አይነ ግቡና ዘመን ተሻጋሪ ለማድረግ የሰነቅነው ህልም እውን ይሆናል ወይ በሚለው ጉዳይ ላይ ደጋግሜ የሰራሁት ትንታኔ አዎንታዊ ምላሽ ሊያስገኝልኝ ባልቻለበት ሁኔታ ኢዜማ ውስጥ መቀጠሉ ትርጉም የሚሰጥ ሆኖ አላገኘሁትም። በመሆኑም ይህን በመሰለ ሁኔታ ተጨማሪ ቀናትን በኢዜማ ጣራ ስር መቀጠል የሚያስችለኝ አንዳች አይነት ምክንያት አልቀረኝም፣ ሲሉ ከፓርቲው በገዛ ፈቃዳቸው መልቀቃቸውን በሰሞኑ አስታውቀዋል። ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ።